የፌዴራል መከላከያ ሰራዊት የምስራቅ እዝ ለሶስት ወር ገደማ ያሰለጠናቸውን የመቶና የጓድ አመራሮች እንዲሁም የማዕረግ ተሿሚ የበታች ሹም አመራሮችን አስመርቋል። ስልጠናው የጸረ ሽብር እንቅስቃሴውን ከመደገፍ ባሻገር በያዝነው ዓመት ይካሄዳል ተብሎ የሚጠበቀው ምርጫ በሰላም እንዲጠናቀቅ የበኩላቸውን እንዲወጡ ያግዛል ተብሏል። አዲስ ቸኮል ዝርዝሩን ይዟል። በመከላከያ ሰራዊት የምስራቅ እዝ የቤታች አመራሮች የተሳተፉበትና በአይነቱ ልዩ ነው የተባለለት የሶስት ወር ስልጠና ተሰጥቷል። ጅጅጋ በሚገኘው የሕዝብ ማሰልጠኛ ማዕከል የተሰጠው ስልጠና የሰራዊቱን አሃድ በብቃት ለመምራት ያስችላል ተብሏል። የሕዝብ ማሰልጠኛ ማዕከል ምክትል አዛዥ የሆኑት ሌተና ኮሎኔል ማንደፍሮ ንጋቱ ስለ ስልጠናው እንዲህ ብለዋል። የዚህ ስልጠና ዋና ዓላማ የሰራዊታችን ብቃት ወደ ላቀ ደረጃ በማሸጋገር ሕገ መንግስታዊ ተልዕኮውን በብቃት ለመወጣት እንዲሁም ሕዝባዊ ጥብቆ የተሟላ ሁለንተናዊ እንዲኖረው እንዲኖረውና ታክቲካዊ ችሎታ በመፍጠር አዱም ለመምራት የሚያስችለውን አቅም ለማጎልበት በማሰብ የተሰጠ ስልጠና ነው። ስልጠናውን በዋናነት የሰራዊትን አህድ የሚመሩ የበታች አመራሮች ላይ እንዳተኮረ የተገለጸ ሲሆን ይህም ስለሚኖረው ጠቀሜታ ኮረኔል ሲሳይ ታደሰ እንዲህ ብለዋል። የሰለጠኑት ምንድን ነው? አካል ብቃት ነው። ወታደር በየትኛውም ጂኦግራፊካል ቦታ ገብቶ መዋጋት፣ ግዳጅ መፈጸም አለበት። ይህንን ስልጥነዋል። ስልት፣ የአካል ብቃት ስልት ነው የሚሄዱበት ዩኒት አመራሮች ስለሆኑ በሰለጠኑ ልክ የራሳቸውን ብቃት በመጨመር ሰራዊቱን ዝግጁ ያደርጋሉ ማለት ነው ይህ ደግሞ ከመንገድ እያዘር ቀጻይ ሀገራችን የ2012 ሀገራዊ ምርጫ አላት ይህን በተመለከተ የአለምን ስጋት ምርጫ እንዲካሄድ መንግስት ይጠብቃል ከዚህ አንጻርም ሰራዊቱ ብቁና ዝግጁ ነው እንዲጠብቅ ይገኝ የታችኛው አመራር አካል መሰልጠን ስላለበት ትልቅ ጊዜ ተወስዶበት የተሰለጠኑበት ስልጠና ነው። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የምስራቅ እዝ ዋና አዛዥ ሜጀር ጀነራል ዘውዱ በላይም ሰራዊቱ ለምርጫውና ሀገሪቱ ወደፊት ሊያጋጥሟት ለሚችሉ ስጋቶች ሁሉ ዝግጁ እንዲሆን አሳስበዋል። ሁላችንም እንደምናውቀው የሀገራችን ሰላም የሚያውኩ እንቅስቃሴዎች መልካቸውን በመቀያየር የህዝባችን ሰላም ለማወክ ሌት ተቀን እየተንቀሳቀሱ ይታያሉ። ይህንን ሁኔታ እንደተለመደው ሰራዊታችን ከህዝባችን ጎን በመቆም በታላቅ ረ ሀገራዊ ኃላፊነት እየተከላከለ ይገኛል። ወደፊትም ከማንኛውም ፓርቲ ገለልተኝነት የመሆን መር አጥብቀን አጠናክረን በመቀጠል ዛሬም እንደ ትናንቱ የሰላም ኃይል ሁነን እንቀጥላለን። ከፊታችሁ የሚገጥማችሁን ፈተና ሁሉ በጽናት በማለፍ የሰራዊቱን ህዝባዊነት፣ ጀግንነት፣ ጓዳዊ ጽናት ከየወቅቱ ሁኔታ ጋር የመማር ልምዳችሁን አጠናክራችሁን ትቀጥሉ አደራ አላችሁ እፈልጋለሁ። በሌላ በኩል ቀጣይ መንግስት ከያዘው የምርጫ ተግባር ጋር ለእኛ ያለው ትርጉም ቀጣይ ተልእኮ እንደሚከብድ በማሰብ ዝግጁነታችን ከማንኛውም ጊዜ በላይ የበለጠ መሆን ይገባዋል። በምረቃ መርሃ ግብሩ ላይ የላቀ አፈጻጸም ላሳዩ ሰልጣኞች ሽልማት የተሰጠ ሲሆን ለተመረጡ የህድ አመራሮችን የማዕረግ ዕድገት ተሰጧል። ከዚህ በፊት ለሰራዊቱ አባላት አጫጭር የአቅም መገንቢያ ስልጠናዎች ይሰጡ የነበረ ቢሆንም በዚህ ደረጃ ግን ስፋት የነበራቸው አልነበሩም ተብሏል። በቀጣይም ሌሎች ይዞች ተመሳሳይ ስልጠና ሊሰጡ እንደሚችሉ ከስልጠና አስተባባሪዎች ያገኘነው መረጃ ያመለክታል ለአሜሪካ ድምፅ డేవ్ అదీష్ చోల్